ትኩረት፣ በአፍሪካ ከሞዛምቢኩ ምርጫ በኋላ በተነሳው ብጥብጥ በሺዎች የሚቆጠሩ ሰዎች ወደ ጎረቤት ማላዊ ሸሽተዋል። ሕዝቡ አገሩን ለቆ መውጣት የጀመረው በጥቅምት የተካሄደው ምርጫ ገዢው የፍሬሊሞ ፓርቲ ማሸነፉን የሀገሪቱ ሕገ መንግስታዊ ሸንጎ ካረጋገጠ በኋላ ነው። የተጭበረበረ ሲሉ ተቃዋሚዎች ያወገዙትን የምርጫ ውጤት ከፍተኛው የሀገሪቱ ፍርድ ቤት ሲያጸድቅ ተቃውሞዎች ንብረት ማውደምና መዝረፍ ተባባሰ። ኤሌን ኮሳ ማላዊ ደቡባዊ ድንበር ላይ በሚገኘው በንሳኔ ቀበሌ ከተጠለሉት ከ13,000 በላይ ስደተኞች አንዷ ናቸው። እሳቸውና ሌሎች የቤተሰቦቻቸው አባላት ፍርድ ቤት የምርጫ ውጤቱን ሲቀበል ነበረ መኖሪያቸውን ጥለው የተሰደዱት። እዚህ የደረስኩት ሰኞ በጎርጎሮሳዊው ታኅሳስ 23 ቀን ነው። በፖለቲካው አለመረጋጋት ምክንያት እንደተሰደዱት ሌሎች ሰዎች ሁሉ እኔም በዚህ መጠለያ ውስጥ ችግሮች ይደርሱብኛል። ከሰኞ ጀምሮ አልበላሁም። ልጆች አሉኝ። ሌሎች እርጉዝ ሴቶች፣ አዛውንቶች፣ የአካል ጉዳተኞችም አሉ። መጸዳጃ ቤት፣ ውሃና የወባ ትንኝ መከላከያ አጎበር የለንም። በጎ ፈቃደኞች እዚህ ስንደርስ አንድ ኩባያ ሾርባ ሰጥተውን ነበር። ይህ ግን በቂ አይደለም። አሁን የዝናብ ወቅት ስለሆነ ለወባና ውሃ ወለድ በሽታዎች ተጋላጭ ነን። ወደ ማላዊ የተሰደድንበት ምክንያት ነፍሳችንን ለማትረፍ ነው። ምግብ፣ መኝታ እንዲሰጠን፣ ሙቀት ስለሆነም ከድንኳን ይልቅ የተሻለ መጠለያ እንዲፈለግልን የእርዳታ ጥሪ እናቀርባለን። ኮሳ ወደ ማላዊና ኤስዋቲኒ እንደሄዱት ሌሎች ተፈናቃዮች በሀገራቸው ሰላም ሰፍኖ ወደ ቀያቸው ለመመለስ ተስፋ ያደርጋሉ። የሰብአዊ መብቶች ተሟጋቾች ማላዊና ሌሎች ዓለም አቀፍ ድርጅቶች ማላዊ ለተሰደዱት ሴቶች፣ አዛውንቶች አካል ጉዳተኞችና ሕጻናት ደህንነት ቅድሚያ ትኩረት እንዲሰጡ ተማጽነዋል። ሞሰስ ምካንድዊር ኒያካይፊ የሞዛምቢክ ምክር ቤት አባላት ተቃዋሚዎች 16 አባላት ካሉት የደቡባዊ አፍሪካ የልማት ማህበረሰብ ሳዴክና ከሌሎች ጉዳዩ ከሚመለከታቸው አካላት ጋር በመሆን ውይይትና እርቅ እንዲካሄድ እንዲያበረታቱ ለዘላቂ ሰላም እንዲሰሩም አሳስበዋል። እኔ ዓለም አቀፉን ማህበረሰብ የምጠይቀው በሞዛምቢክ ሰላም እንዲወርድ የሳዴክ አባል የሆኑ ሀገራት የቀድሞ የመንግስታት መሪዎች በአንድ ላይ ሆነው የሞዛምቢክ መንግስትን ባለስልጣናትና የተቃዋሚዎች መሪዎችን እንዲያናግሩ ነው። አሁን እኛ እንደ ሀገር ምን ማድረግ አለብን? ለተፈናቀሉት ምግብ፣ ብርድ ልብስና ሌሎች ሰብአዊ ድጋፎችን ለማቅረብ ምን ያስፈልገናል? ይህ በጣም ጠቃሚ ጉዳይ ነው። የማላዊ ባለስልጣናት የሞዛምቢክ ስደተኞችን የሰብአዊ እርዳታ ፍላጎት ለማጥናት ከተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በምህፃሩ ዩኤንኤችሲአር ጋር በጋራ እየሰሩ መሆኑን አረጋግጠዋል። ሆኖም ማላዊ የራሷን ዜጎችና አሁን በሀገሯ የሚገኙ ቁጥራቸው ወደ 54 ሺህ የሚጠጋ ስደተኞችን ለመመገብ በመታገል ላይ ያለች የምግብ እጥረት ያለባት ሀገር ናት። ከስደተኞቹ አብዛኛዎቹም ከዲሞክራሲያዊት ሪፐብሊክ ኮንጎ ከሩዋንዳና ከብሩንዲ የመጡ ናቸው። ዩኤንኤችሲአር በራሱ ከተባበሩት መንግስታት የምግብ መርሃ ግብር የሚያገኘው ገንዘብ በመቃወሱ ምክንያት ማላዊ የሚገኙ ስደተኞችን ለመመገብ መቸገሩ ደግሞ ጉዳዩን አወሳስቦታል። ስደተኞች የተጠለሉበት የንሳንዮ ቀበሌ ምክር ቤት ቃል አቀባይ ሮበርት ናያ ማላዊ ለተፈናቃዮቹ ምግብ ማቅረቧን ለስደተኞቹም መጠለያ ማዘጋጀቷንም ተናግረዋል። የማሊታ ባናዳ ቀበሌ ነዋሪ ንሳንጄ የሞዛምቢክ መንግስት በተቻለ ፍጥነት አንድ ነገር እንዲያደርግ ተማጽነዋል። ምክንያቱም በዚህ አይነት ሁኔታ ወደፊት በየቀኑ ምግብ ማግኘቱ አስቸጋሪ መሆኑ አይቀርም። የፍሬሊሞ ፓርቲ መሪ ዳንኤል ቻፖ በጎርጎሮሳዊ ጥር 15 በሞዛምቢክ ፕሬዚዳንትነት ቃለ መሃላ ላይ ይፈጽማሉ። ህገ መንግስታዊ ሸንጎ ቻፖ የጥቅምቱን ምርጫ 65 በመቶ ድምፅ በማግኘት ማሸነፋቸውን አስታውቋል። የተቃዋሚው እጩ ተወዳዳሪ ቬናንሲዮ ሞንጄሎኒ ደግሞ 24 በመቶ ድምፅ ማግኘታቸውንም ተናግሯል። የምርጫ ውጤት ተጭበርብሯል የሚሉት ሞንጄሎኒ ዳግም ቆጠራ እንዲካሄድ የጀመሩትን ትግል እንደማያቆሙ ተናግረዋል።